ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። መካከለኛ አሁን ጀነራል ኢሌክሽን ሲባል እንትን ብቻ ነው። ጠቅላላ ምርጫ ሲባል የተወካዮች ምክር ቤት ብቻ ነው። የክልል ምክር ቤት አሁን በ2005 ያካሄድ ነው። ስለዚህ ከሶስት ዓመት በኋላ ይካሄዳል 2010 ላይ የአካባቢ ምርጫ እናካሄዳለን ማለት ነው። ስለዚህ ነገ የሚካሄደው በአዲስ አበባ ውስጥ የተወካዮች ምክር ቤት ሀያ ሶስት ተወካዮች ለመምረጥ ብቻ ነው የሚካሄደው በኢትዮጵያ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ኃላፊ አቶ ጌታዋን ገብረ መድህን ከተናገሩት የተወሰደ ነው የሰማችሁት። በመሰረቱ እኛ ያለውን የምርጫ ሂደት በተመለከተ አንደኛ ከመራጮዎች ምዝገባ አንስቶ ሁለተኛ፣ ከእጩዎች አቀራረብ ሶስተኛ ወደ ምርጫ ወደ ድምፅ መስጫ ዋዜማ ላይ ደርሰን የተለያዩ እንከኖች ወይም ሳንካዎች እየተፈጠሩብን እየተከላከለን ያለ ነው እና ሶስት ደረጃ ነው ያስቀመጡት። በመራጭ ምዝገባ ላይ ከፍተኛ ችግር መኖሩን አይተናል። በካርድ አሰጣጥ ላይ የቀበሌ ምርጫ አስፈጻሚዎች ከወረዳ ምርጫ አስፈጻሚዎች ካርድ ወስደው ስርዓት ባለው መንገድ አላደሉም። ለደቡብ ሕዝቦች ክልል ምክር ቤት መድረክን ወክሎ የሚወዳደሩት አቶ ኤልያስ ሀደሮ ናቸው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። ገዢው ፓርቲ ኢህአደግ ኢትዮጵያን በልማታዊ ዲሞክራሲ የምትራመድ አገር ፖሊሲዎቹንም አብዮታዊ ዲሞክራሲ ሲል ይገልጣል። ተቃዋሚዎቹ ደግሞ ዲሞክራሲም ልማትም የላትም በማለት ይሟገታሉ። የነገው ምርጫ ከሚካሄድባቸው የተለያዩ የምርጫ አካባቢዎች የተጠናቀሩ ዘገባዎችና የእናንተ የስልክ አስተያየቶች አክለን ለዛሬ ቅዳሜ ግን ቦታ 15 207 ዓ.ም ልናስተናግድ እዚህ ስቱዲዮ ያለ ነው። እኔ አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉስ ንጉሥ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናምሻለን። በቅድሚያ ግን የእለቱን የዓለም ዜና መልካም ምሽል ኢትዮጵያ ነገ ብሔራዊ ምርጫ ልታካሄድ ነው። ይሁን እንጂ በተከታታይ በተካሄደው የአፈና ስራ ምክንያት ብዙ ድምፅ የማይሰማበት የምርጫ ሂደት ሆኗል ሲሉ የረዥም ዓመታት ገዢ ፓርቲ የሆነውን ኢህአዴግን ይተቻሉ ተቺዎች። ከኢትዮጵያ ውጭ የፖለቲካ ጥገኝነት እየጠየቁ የሚኖሩ ስደተኞች ደግሞ እንዲያውም በመንግስቱ ላይ ጠጠር ያሉ ቃላትን ሲሰነዝሩ ይሰማል። ሪፖርተራችን አኒታ ፖል ከአዲስ አበባና ከጆሀንስበርግ ደቡብ አፍሪካም አክላ ያጠናቀረችው ዘገባለ ሰለሞን አባት ያቀርባል። አዲስ አበባ ውስጥ ላለ ሰው ሀገሪቱ ውስጥ የምርጫ ዝግጅት መኖሩን ለማስተዋል አያዳግተውም። ከባነሮቹና እጅግ ከተጋነነው የሙዚቃ ጩኸት በተረፈ ግን ሀገሪቱ በዘጠና ሚሊየን ሕዝብ የተሞላች አትመስልም ይላል የአኒታ ዘገባ። ባልተለመደ ሁኔታ እረጭ ያለ ምርጫ ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር የድሉን ዋስትና በርቀት ጨብጧል። ባለፈው የ2002 ዓመተ ምህረት ምርጫ ተቃዋሚዎች የያዙት አንድ መቀመጫ ብቻ ነው። ኢትዮጵያ ውስጥ ከተራው መራጭ ሕዝብ ስለ ፖለቲካ መናገር የሚፈልገው ሰው ቁጥር እጅግ ጥቂት ነው። የሰብአዊ መብቶች ተሟጋች ቡድኑ ሁማን ራይትስ ዋች ኢትዮጵያ ሐሳብን ለመግለጽ ነፃነት አስፈሪ መልክዓ ምድር የፈጠረች ሀገር ነች ብሏል። የኢህአደግ ቃል አቀባይ ደስታ ተስፋው በዚህ አባባል አይስማሙ። ብዙ ጊዜ ተቃዋሚዎች አቤቱታዎችና ስሞታዎች ያሰማሉ። ስለዚህ የቅሬታ ሰሚ ኮሚቴ ያቋቋምን። ውጤቱን ስናየው አብዛኛዎቹ ክሶች ሐሰተኞች ናቸው። ይሁን እንጂ አንዳንድ በጣም ጥቂት በእርግጥ የተፈጸሙ ሊኖሩ ይችላሉ። አዲሱ ተቃዋሚ ፓርቲ የሆነው ሰማያዊ ፓርቲ ወከባ እንደሚፈጸምበት ሥርዓቶች እየተካሄዱበት መሆኑን የፖለቲካ መስኩ አድሏዊ እንደሆነበት ይናገራል። ዮናታን ተስፋዬ የሰማያዊ ፓርቲ ቃል አቀባይ፣ ተቃዋሚ ፓርቲዎች የሚያገኙት ጊዜ፣ የሚሰጣቸው ቦታ፣ የገንዘብ ድጋፍና መሰል ጉዳዮች ድልድል ፍትሃዊ አይደለም። ይህ ብቻ ሳይሆን አፈናው እጅግ የገበደ ነው። አዲስ አበባ ውስጥ ብቻ 50 ሰዎቻችን ታስረዋል። አኒታ ደቡብ አፍሪካ ውስጥ ያነጋገረቻቸው ኢትዮጵያውያን ስደተኞች ሀገራችን ውስጥ ብንሆን ኖሮ አሁን የምንልሽን አንልሽም ነበር እንዳሏትና ሀገራቸውን እየጣሉ የወጡት የኢህአደግን ማሳደድ እየሸሹ መሆኑን እንደነገሯት ዘግባለች። አኒታ አዲስ አበባ ከተማ ውስጥ እየተዘዋወረች የሰውን ሐሳብ ለመጠየቅ መሞከሯን ጠቁማ የሚናገር ግን አጣሁ ብላለች። ታዳጊ ወጣት ሀና ላሌንጎን በአሰቃቂ ሁናት የደፍረው ለሕይወቷ ማለፍ ምክንያት ናቸው የተባሉ አምስት ሰዎች አምስት ተከሳሾች ተፈረደባቸው። የተጣለባቸው ቅጣት ከአስራ ሰባት ዓመት እስከ እድሜ ልክ እስራት ቢሆንም ለሀና ወላጆችና የቅርብ ዘመዶች ግን የልብ የሚያደርስ አልሆነም። ይለናል ዘጋቢያችን መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ የፌዴራሉ ከፍተኛ ፍርድ ቤት ሶስተኛውን ወንጀል ችሎት ሀና ላላንጎ የተባለችውን ታዳጊ ወጣት በጭካኔ በመድፈራቸውና ለሞት አድርሰዋታል ተብለው ክስ በቀረበባቸው አምስት ከሳሾች ላይ እስከ እድሜ ልክ የሚደርስ ቅጣት ጥሎባቸዋል። ቀደም ባለ ችሎት የጥፋተኝነት ውሳኔ ያስተላለፈው ይኸው ፍርድ ቤት በትናንትና እለት ደግሞ በአንደኛ ተከሳሽ ሳምሶን ሺበሺ ላይ የዕድሜ ልክ እስራት፣ በሁለተኛ ተከሳሽ በዛብ ገብረ ማርያም ላይ የዕድሜ ልክ እስራት፣ ሶስተኛ ተከሳሽ በቃሉ ገብረ መድን ላይ የአስራ ሰባት ዓመት እስራት፣ አራተኛ ተከሳሽ ኤፍሬም አየል ላይ የሀያ ዓመት እስራት፣ አምስተኛ ተከሳሽ ተመስገን ጸጋዬ ላይ የአስራ ስምንት ዓመት የእስራት ቅጣት ጥሎባቸዋል። በተሰጠው ቅጣት አንደኛና ሁለተኛ ተከሳሽ በመከፋት ፍርድ ቤቱን ዘልፈዋል። በተቃራኒው ደግሞ የሃና ላላንጎ አባት እና የቅርብ ዘመዶቿ በቅጣቱ እንዳረኩ ከችሎቱ በኋላ ሲናገሩ ተደምጠዋል። ባለፈው መስከረም ወር በሃና ላላንጎ ላይ የተፈጸመው ድርጊት አያሌ ሕዝብ ያሳዘነ እንደነበረ ይታወሳል። ጉዳዩን የያዘው ፍርድ ቤትም እስከ ትናንትናው ዕለት ድረስ በዝግ ችሎት ሲመረምረው እንደቆየም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመጨረሻም ከትናንት በስቲያ ሐሙስ፣ በኬንያ ሰሜን ምስራቅ ገሪሳ ውስጥ የምትገኝ መንደር የወረሩት የአልሻባብ ነውጠኞች የከፈቱትን ጥቃት ኃይሎቻችን መክተው አባራቸዋል ይላል የኬንያ መንግስት። ወደ ሀያ የሚደርሱ ታጣቂዎች ዩምቢስ የተባለችውን መንደር ወረው ሲያበቁ ጥቁሩን ባንዲራቸውን በፖሊስ ጣቢያው መስቀላቸውን አንድ ነዋሪ ወደ መንደሯ ለተጓዘ የቪኦኤ ዘጋቢ ገልጧል። ነ ሰበሰቡንና፣ አማኝ ያልሆኑ ሰዎችን የምንፈልገው ተባበሩን አሉን። አንችልም ስንላቸው አላህ ይምራችሁ ለእኛም ጸልዩልን አሉን ሲሉ ስሜን እንዳትገልጡ ያሉ የዩምቢስ ነዋሪ አስረድተዋል። ወደ ሀያ ይሆናሉ ፊታቸውን ስለሸፈኑ ማን እንደሆኑ ለመለየት አልተቻለም ሲሉም አክለዋል። የኬንያ መንግሥት ከታጣቂዎቹ ጋር ውጊያ የተካሄዷል ያለውን የመንደሩን ነዋሪዎች ውጊያ አልነበረም፣ የመንግስት ኃይሎች ከመድረሳቸው በፊት ታጣቂዎቹ ከመንደሯ ወጥተዋል ነው ያሉት። የዩምቢስ ነዋሪዎች እንደሚጠረጥሩት ታጣቂዎቹን የመራው ባለፈው ወር በጋሪሳ ዩኒቨርሲቲ የተፈጸመውንና 148 ሰዎች የተገድሉበትን ጥቃት የፈጸመ ነው ብሎ የኬንያ መንግሥት የወነጀለው መሐመድ መድኩኖ ነው። አልሻባብ በድረገጹ ላይ ባወጣው መግለጫ የዩምቢሱን ጥቃት ያካሄድ ነው የሙስሊሞችን ክልል ከኬንያ ወረዳ ነፃ ለማውጣት ነው ብሏል። ዜናው አበቃ። አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበብና አሉላ ከበደነን በርከት ያሉ ወቅታዊ ዘገባዎችና ትኩረት የሚጋብዙ ቅንብሮች ለምሽቱ ይዘናል። ቆየት ብለው ከሚቀርቡት ታዲያ አንድ ሁለቱን ለቅምሻ እናስቀድም። ዲሞክራሲ ቱ ቢ ቪልድ ኤቮሉሽነሪ ግራጁዋሊ ዩ ክድ ኦልሶ ኦፕት ፎር ዲሞክራሲን በአዝጋሚ መንገድ ቀስ በቀስ መገንባትን መምረጥ ይቻላል። ሌላም አማራጭ አለ። ዲሞክራሲን በአብዮታዊ ወይም ስር ነቀል በሆነ እርምጃ ከስረ መሰረቱ ጀምሮ ጠራርጎ በፈጣን ሁኔታ መለወጥ ማለት ነው። አቶ ሬድዋን ሁሴን የኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስትር የድርጅታቸውን ልማታዊ ዲሞክራሲያዊ ስርዓት ከገለጡበት የተወሰደ ነው። ተቃዋሚዎቹ በበኩላቸው ዲሞክራሲም ልማትም የለም ሲሉ ይተቻሉ። የምርጫውን ውጤት ተቀብለዋል። እና ሌሎችም ቦታዎች ላይ ተገኝተን ቢሆን ኖሮ ታዛቢዎች መኖራቸው ግጭት ለመከላከል ወይም ቢያንስ ለመቀነስ በጣም የሚጠቅም ነበረ። ለወደፊቱም መፈቀድ መበረታታት ያለበት ነገር ነው። ገለልተኛ የሆኑ የሲቪል ማህበረሰብ ድርጅቶች በምርጫ መታዘብ ስራ ውስጥ እንዲሳተፉ ማድረግ ጠቃሚ ነው። እሺ፣ አመሰግናለሁ። አቶ ዳንኤል በቀለ የሂውመን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር። እኔም አመሰግናለሁ ትዝታ። እሺ ጊዜ በ997 በ997ቱ ምርጫ የኢትዮጵያ ሲቪል ማህበራት ዋና አስተባባሪ የነበሩ አቶ ዳንኤል መለስ ብለው በጊዜው የነበረውንም ያስታውሱናል። ለዝርዝሩ ሁሉንም በሁለተኛው አጋማሽ ጠብቁ አድማጮች። አሁን ወደ ዕለቱ አቢይ ርዕስ። ነገ በሚካሄደው አምስተኛው የኢትዮጵያ ብሔራዊ ምርጫ በአዲስ አበባ ከተማ ቁጥሩ ወደ አንድ ነጥብ አምስት ሚሊዮን የሚጠጋ ሕዝብ ለመምረጥ ተመዝግቧል ተባለ። ሃያ አምስት ፓርቲዎች ደግሞ እጮቻቸውን ለምርጫው አሰልፈዋል። ዝግጅቱ ከሰው ኃይል እስከ ምርጫ ቁሳቁስ የተሟላ መሆኑን የምርጫ ቦርድ ኃላፊዎች ይናገራሉ። መለስካቸው አማ ዝርዝሩን ይዟል። በአዲስ አበባ ከተማ አስተዳደር 23 የምርጫ ክልሎች ይገኛሉ። በእነዚህ በሃያ ሶስት የምርጫ ክልሎች ውስጥ ደግሞ አንድ ሺ ስድስት መቶ አርባ አምስት የምርጫ ጣቢያዎች አሉ። በእያንዳንዱ የምርጫ ጣቢያ አምስት አምስት የምርጫ አስፈጻሚዎችና በህዝብ በቀጥታ ተመርጠዋል የተባሉ የምርጫ ታዛቢዎችም ይኖራሉ። በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌታውን ገብረ መድህን ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት እነዚህ የህዝብ የምርጫ ታዛቢዎችና ምርጫ አስፈጻሚዎች በምርጫው ህግ ዙሪያ በመራጮች ምዝገባ በእጩዎች ምዝገባ ላይ በቂ ስልጠና ወስደዋል። አቶ ጌታሁን እንደገለጹት በአዲስ አበባ ውስጥ 25 ፓርቲዎች ለምርጫ ይሰለፋሉ። በከተማችን ውስጥ 1 ሚሊዮን 481521 መራጮች ተመዝግበዋል። ከእነዚህ ውስጥ 7683 ሴቶች ናቸው። ይህም 49 ፐርሰንት ገደማ ነው። እንደገና በእነዚህ በ23 ምርጫ ክልሎች ውስጥ 25 የፖለቲካ ፓርቲዎች ተወዳዳሪ ናቸው። እነዚህ የፖለቲካ ፓርቲዎች በእያንዳንዱ ምርጫ ክልል ማክሲማም የምርጫ ሕጋችን የሚፈቅደው 12 ስለሆነ 12 የፖለቲካ እጩዎች ናቸው የሚቀመጡት። አክለውም በ23ቱ የምርጫ ክልሎች ተወዳዳሪ ፓርቲዎች 272 እጩ ተወዳዳሪዎችን አስመዝግበዋል ብለዋል። ይሁንና ፓርቲዎቹ ያሰማሯቸው ተወዳዳሪዎች ብዛት እንደየአቅማቸው እንደሚለያይ ገልጸው ከስድስት የማያንሱ ፓርቲዎች ግን በ23ቱም የምርጫ ክልሎች እጩዎቻቸውን እንዳሰልፉ ገልጸዋል። በእያንዳንዱ ምርጫ ጣቢያ የምርጫ ቁሳቁሶች ተሟልተውና ታሽገው የገቡ መሆናቸውን ያወሱት አቶ ጌታሁን ገብረመድህን እነዚህ የታሸጉ የምርጫ ቁሳቁሶች እንዴት እንደሚከፈቱም በዝርዝር አስረድተዋል። የታሸጉት በሙሉ የምርጫ አስፈጻሚዎች፣ የህዝብ ታዛቢዎች፣ እንደገና የፖለቲካ ፓርቲ ወኪሎች ወይም ደግሞ ተቀማጭ ወኪሎች ሊሆኑ ይችላሉ ሌሎች ታዛቢዎችም ሊሆኑ ይችላሉ እነዚህ ጥሪ ይደረግላቸዋል በኦልሬዲ ለፖለቲካ ፓርቲ ወኪሎች ጥሪ ተደርጎላቸዋል ከሌሊቱ በ10 ሰዓት ነው በአብዛኛው የሚመጡት አሁን በ12 ስለሚጀምር ምርጫው በ10 ሰዓት ይገኛሉ ከዛ በኋላ ጥሪ ተደርጎላቸዋል ይገኛሉ እነሱ ባሉበት የህዝብ ታዛቢዎች ባሉበት ካርቶን ይከፈታል ማለት ነው ይሁንና በተቃዋሚ ፓርቲዎች ተደጋግሞ ሲነገር እንደቆየው የሕዝብ ታዛቢ ተብለው የተመረጡት ሕጉ ከሚያዘው ውጪ የተወዳዳሪ ፓርቲዎች ተወካዮች በሌሉበት ለፓርቲዎችም ምርጫ ቦርድ ጥሪ ሳያደርግላቸው መሆኑን ያስረዳሉ። የፓርቲ ተወካይ ታዛቢዎችን በተመለከተም በነገ ዕለት በየተመደቡበት እንዳይገኙ የገዢው ፓርቲ እና የተለያዩ የመንግስት አካላት ያስሯቸዋል፣ ይደበድቧቸዋል፣ ያሳድዷቸዋል፣ ከስራ ገበታቸው ያፈናቀሏቸዋል ሲሉ ብዙ ተቃዋሚ ፓርቲዎች ይከሳሉ። ምርጫ ቦርድ ይህንን የተቃዋሚዎችን ክስ መሰረት የሌለው ነው ሲል ያስተባብላል። ነገ በአዲስ አበባ የሚካሄደውን አገር አቀፍ ምርጫ አንድ ልዩ የሚያደርገው ነገር አለ። ከአዲስ አበባ በስተቀር በሌሎቹ የሀገሪቱ ክፍሎች መራጮች የህዝብ ተወካይ ምክር ቤት ወኪሎቻቸውንና የየክልላቸውን ምክር ቤቶች ወኪሎቻቸውን ይመርጣሉ። የአዲስ አበባ መራጮች ግን ሀያ ሶስት የህዝብ ተወካዮች ምክር ቤት አባላትን ብቻ ነው የሚመርጡት። ይህ ምርጫ ዘጠና ሰባትን ተከትሎ በተፈጠረው ችግር አዲስ አበባ ለተወሰኑ ዓመታት በባለአደራ አስተዳደር በመመራቷ ነበረ። አቶ ጌታሁን ገብረመድህን ያስረዳሉ። በዛ ያን ጊዜ በተዛባው ምክንያት አሁንም በዛው ቀጠለ። ስለዚህ ሌሎቹ ለእኛ አሁን ጀነራል ኤሌክሽን ሲባል እንትን ብቻ ነው፣ ጠቅላላ ምርጫ ሲባል የተወካዮች ምክር ቤት ብቻ ነው። የክልል ምክር ቤት አሁን በ2005 ያካሄድ ነው። ስለዚህ ከሶስት ዓመት በኋላ ይካሄዳል ማለት ነው። 2010 ላይ የአካባቢ ምርጫ እናካሄዳለን ማለት ነው። ስለዚህ ነገ የሚካሄደው በአዲስ አበባ ውስጥ የተወካዮች ምክር ቤት በ23 ተወካዮች ለመምረጥ ብቻ ነው የሚካሄደው። በነገ ዕለት በአዲስ አበባ የተለያዩ ምርጫ ጣቢያዎች የሚከናወነውን የምርጫ ሂደት እንዘግባለን። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁንም በምርጫው ዙሪያ ነው የምንወያየው። ዘጋቢዎቻችን አዲስ አበባ ኢትዮጵያ በመላ ያሉት በየቦታው የተንቀሳቀሱ የነገውን አምስተኛ ብሔራዊ ምርጫ በሚመለከት ቅንብሮቻቸውን እያዘጋጁ ናቸው። በአሁኑ ሰዓት ለዚሁ ለአምስተኛው ዙር ውድድር እስክንድር ፍሬው ወደ ምዕራብ ሸዋ አምቦ ከተማ ደርሷል። መስመር ላይ ይዣዋለሁ። እስክንድር ትሰማኛለን? እንደምን አመሸህ። እንደምን አመሸህ አዲሱ እንግዲህ አዲሱ እንዳልከውም እዚህ የምዕራብ ሸዋ ዞን ዋና ከተማ በሆነችው አምቦ ነው ያለሁት። አምቦና አካባቢው አንተም እንደገለጽከው ለምርጫው ዝግጅቱ እየተደረገ ነው። የምዕራብ ሸዋ ዞን የምርጫ አስተባባሪ የሆኑትን አቶ ሁንዴሳ መደሳን አናግሬ ነበረ። እርሳቸው እንደገለጹት አዲሱ በዚህ ዞን አስራ አንድ የምርጫ ክልሎች አሉ፣ ስምንት መቶ ስልሳ ሁለት የምርጫ ጣቢያዎች ይገኛሉ። በእነዚህ ሁሉ በነገ ሁለት የድምፅ አሰጣጡ በሰመረ ሁኔታ ይካሄድ ዘንድ አስፈላጊው ዝግጅት ሁሉ ተጠናቋል። እየጠበቅን ያለነውም የድምፅ መስጫውን ቀን ነው ብለውኛል። እስቲ ከራሳቸው ከአቶ ሁንዴሳ መደሳ እናዳምጣ። በጣም አመሰግናለሁ ስለ ጊዜዎት። እስቲ እራስዎ ትንና ኃላፊነትዎትን በማስተዋወቅ ይጀምሩል። መጀመሪያ ስሜ አቶ ወንዴሳ ማደሳ እባላለሁ። የስራ ድርሻዬ የምዕራብ ሸዋ ዞን ምርጫ አስተባባሪና የአምቦ አንድ ምርጫ ጽህፈት ቤት ኃላፊ ነኝ። አቶ ወንዴሳ እንግዲህ ምዕራብ ሸዋ ዞን ለኢትዮጵያ ፓርላማ ወይም ለህዝብ ተወካዮች ምክር ቤት ምን ያህል ሰው ነው የሚልከው? ስንት የምርጫ ጣቢያዎች ይሳሉ? ከምርጫ ክልሎቹ በተጨማሪ አስራ አንድ ምርጫ ክልሎች አሉን። በ11 ምርጫ ክልል ላይ እያንዳንዱ ምርጫ ክልል አንዳንድ የህዝብ ተወካይ ይኖረዋል። በዚህ ስሌት 11 የህዝብ ተወካዮችን ያበቃል ማለት ነው። በዚህ 11 ምርጫ ክልል ውስጥ 862 የምርጫ ጣቢያዎች አሉን። በእያንዳንዱ ምርጫ ጣቢያ ላይ ድምጽ ይሰጣል ማለት ነው። ለክልል ምክር ቤትም ምርጫ ይካሄዳል ብለውኛል፣ ቀደም ሲል ስንነጋገር። ለክልል ምክር ቤት ስንት ሰዎች ይወከላሉ? በእያንዳንዱ የምርጫ ክልል በእያንዳንዱ መቀመጫ ክልል ላይ ለክልል ምክር ቤት ሶስት ሶስት ሰዎች ናቸው የሚመረጡት። በዚህ ስሌት ደግሞ አስራ አንድ በሶስት ሰላሳ ሶስት እጩዎች ለክልል ምክር ቤት ይመረጣሉ ማለት ነው። እንግዲህ ብዙ ጊዜ ጠንከር ያለ ፉክክር የሚደረግበት ዞን ነው። በርካታ ፓርቲዎች ይሳተፋሉ፣ ገዥውን ፓርቲ ጨምሮ። በዚህ ዞን ምርጫው ላይ ዘንድሮ ስንት ፓርቲዎች ተመዘገቡ? ስንት ፓርቲዎች እጩ አቅርበዋል? በተለይ ለሕዝብ ተወካዮች ምክር ቤት እጩ ያቀረቡ ፓርቲዎች ዝርዝር ካለውት ቢነግሩኝ። በዞናችን አስራ አንድ ምርጫ ክልል አለን። በአስራ አንዱም ምርጫ ክልል ላይ አስር የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበዋል። ከዚህ ውስጥም ደግሞ ለተወካዮች ምክር ቤት ስልሳ ሁለት እጩዎች ቀርበዋል ለክልል ምክር ቤት ደግሞ 137 እጩዎች ቀርበዋል በጥቅሉ 199 እጩዎች በዞናችን ቀርቧል አምቦና አካባቢው እስክንድር ከፍተኛ ፉክክር የሚታይበት ነው በተለይ በገዢው ፓርቲ በኩልም ፉክክር አለ ና ምናልባት ይህም ፉክክር ደግሞ ጤናማና ምቹ ሁኔታ እንዲኖረው ማድረግ ያስፈልግ ይሆናልና ይህን በተመለከተ ምን ዝግጅት አለ ምንስ እየተሰራ ነው አንተም እንደገለጽከው አዲሱ አምቦና አካባቢው አጠቃላይ ምዕራብ ሸዋ ባለፉትም ምርጫዎች ጭምር ከፍተኛ ፉክክር እየታየበት ነው። ከዚህ አንጻር ደግሞ ያው በዚህ ዓመት በተለይ በመድረክ በኢህአዴግ እንዲሁም በሌሎች ፓርቲዎች መካከል ከፍተኛ ፉክክር እንደሚደረግበት ይጠበቃል። ቀደም ሲል አቶ ሁንዴሳ ሲያብራሩ እንደሰማነውም አስር የፖለቲካ ፓርቲዎች ናቸው በምዕራብ ሸዋ ዞን የሚወዳደሩት። ምን አይነት ሁኔታዎች ተመቻችተዋል? በተለይ እንደተወዳዳሪ ፓርቲዎቹ በሚል ከገዢው ፓርቲ ወገን የሆኑትን የአምቦ ከተማ የሆዲ ጽህፈት ቤት ኃላፊ እና የከንቲባው አማካሪ አቶ አሸናፊ ጨመዳና አናግሬ ነበረ አዲሱ ከአቶ አሸናፊ ጋር ያደረኩትን ቆይታ እንከታተል። በጣም አመሰግናለሁ ስለ ጊዜዎት አቶ አሸናፊ ጨመዳ። እንግዲህ አምቦ አሁን በ2007 ምርጫ ምን አይነት ዝግጅት ሲደረግባት ቆይተዋል? በእናንተ በኩል ለምሳሌ ምን ያህል ምህዳሩ ሰፊ ነበር ለሁሉም ተወዳዳሪ ፓርቲዎች እናንተ እስከምታውቁት? አመሰግናለሁ። እንግዲህ የዘንድሮ ምርጫ ሶስት ግቦችን አቅደን የተነሳ ነው። አንደኛ ይህ ምርጫ ሰላማዊ እንዲሆን በሁለተኛ ደረጃ ደግሞ የምርጫ ዲሞክራሲ እንዲሆን ነጻና ፍትሃዊ እንዲሆን በወደድ በኩል ብዙ ዝግጅት ተደርጓል። የራሳችን አባል ከማሰልጠን፣ ደጋፊዎቻችን ከማሰልጠን ምርጫ ቅስቀሳ በሚደረግባቸው ቦታዎች ህግን ጠብቆ መንቀሳቀስ እንዳለባቸው ብዙ ዝግጅት ተደርጓል። እንግዲህ ዘንድሮ ፍጹም ዲሞክራሲ ነው ማለት ይቻላል እንዳጠቃላይ ስናይ። ይህንን ተቃዋሚዎቻችን ጋር ወደ በአምቦ ከተማ ውስጥ ወደ ዘጠኝ የሚሆኑ ፖለቲካ ፓርቲዎች ናቸው እየተወዳደሩ ያሉት ከነኚህ ጋር ከሶስት ከሚሆኑ ጋር ምክር ቤት አቋቁመን የሚፈጠሩ ችግሮችን በጋራ እየፈታን እየተወያየንበት እስካሁን ፍጹም ሰላማዊ ነው ማለት ይቻላል። እንዳጠቃላይ ሲናይ በዚህ አኳያ አሁን እንግዲህ ዝግጅታችን አጠናቀን ወደ ምርጫ ዋዜማ ላይ ደርሰናል። እንግዲህ በዚህ በኩል የዘንድሮ ምርጫ ከዱሮ ምርጫም የተሻለ ነው ማለት ይቻላል። ተቃዋሚዎቹም ዘንድሮ በነጻ ሲንቀሳቀሱ ነበረ ነው ማለት ይቻላል። እንዳጠቃላይ የዘንድሮ ምርጫ ፍጹም ዴሞክራሲያዊ ነው ማለት እንችላለን። በአንቦ ከተማ በምርጫ ዙሪያ ምንም እስካሁን በነሱ በኩል የገጠማቸው ችግር የለም። በእኛ በኩል የምናውቀው ቅሬታም የገጠማቸው ችግርም የለም። ስለዚህ እንዳጠቃላይ የዘንድሮ ምርጫ ስናይ ፍጹም ሰላማዊ የተሞላበት ነው ብለን መደምደም እንችላለን። እንዳጠቃላይ እንግዲህ እስካሁን በእኛ በኩል በወደድ ስናደርጋቸው የነበረው የራሳችን ፕሮግራም እስከ ማሳወቅ የራሳችን ቅስቀሳ እስከ ማደርግ ቦርዱ እስከፈቀደልን ድረስ ሙሉ በሙሉ ማስራት ያለብን ነገር ሰርተን አጠናቅቀናል ማለት እንችላለን። ከድምፅ መስጫው ቀን ጀምሮ ባሉ ሂደቶች ምንድነው ምንድን ነው ዝግጅት ምንድን ነው የሚጠበቀው እስከ መጨረሻው ድረስ እንዲዘርቅ አሁን የገለጿቸው ስራዎች እንግዲህ የምርጫ አሰጣት ሂደት ሁሉም ሰው በነስ ሰቶም ምርጫ ድምፁ መት አለበት ስለዚህ የፈለገውን ፓርቲ መርጦ በሰላም ወደ ቤቱ መግባት አለበት እንዳጠቃላይ ሁላችንም የጋራ የሚያደርገን ይህ ምርጫ በሰላም መጠናቀቅ እንዳለበት ይሄ የብረተሰቡ ተሳትፎ ወሳኝ ነው የፓርቲዎችም ተሳትፎ ወሳኝ ነው ስለዚህ ነገ በምደረግ የድምፅ አሰጣጥ ላይ ሁሉም መሳተፍ አለባቸው የሚል ሀሳብ ነው ያለኝ። በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ፓርቲዎች ራሳቸውን ማዘጋጀት አለባቸው፣ ውጤቱ ምንም ይሁን ምንም ለመቀበል የሚል ነገር ተናግረዋል። ሰሞኑ በሰጡት መግለጫና እንዲህ አይነት መንፈስ ነው ያለው። በእናንተም በተፎካካሪዎቻችሁን በኩል እስካሁን ባዩት ሁኔታ መጀመሪያ ደረጃ ይህን ራስን አዘጋጅተው መግባት ይጠይቃል። አንድ ፓርቲ ህዝቡን ድምፅ ማክበር አለበት። ስለዚህ ህዝቡ የሰጠውን ድምጽ አክብሮ በሰላም ወደ ስራው መግባት አለበት የምል አቋምናለን። የእኛም ውሳኔ ይህንን ነው። በዚህ መንፈስ ነው የተዘጋጀ ነው ያለነው። ከገዢው ፓርቲ ባላነሰ። እስክንድር ከፍተኛ ፉክክር የሚያደርጉት አምቦ አካባቢ ማለት ነው የመድረኩ አመራር ዶክተር መረራ ጉዲና ናቸው። ከእነዚህ ወገኖች ያገኘኸው አንዳንድ ነገር አለ? ዝግጅቱን በተመለከተ ዶክተር መረራ ማምሻውን አምቦ እንደሚገቡ እየተጠበቀ ነው። እና እሳቸውን ለማግኘት ጥረት እያደረግኩኝ ነው። ለጊዜው የእጅ ስልካቸው ስለማይመልስ ላገኛቸው አልቻልኩም። ነገር ግን ወደ አረፉበት ሆቴል በመሄድ የእሳቸውንም አስተያየት ለማካተት ጥረት እያደረግኩ ነው። አዲሱ፣ መልካም እንግዲህ፣ አየር ላይ እስካለን ድረስ እና ከአራት ሰዓት በፊት የተሳካ ነገር ካለ አንተም ብልጭ አድርግልን፣ እኛም ደውለን እንጠይቀሃለን። እግዜር ይስጥ። ሌላ ሆኖ እስክንድር፣ አመሰግናለሁ አዲሱ እስክንድርንም አዲሱንም ላመስግንና ወደ ደቡብ ክልል ውሰዳችሁ። የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ለደቡብ ህዝቦች ክልላዊ መስተዳድር ምክር ቤት ያሰማራቸው እጩ በሲቄ ቁጥር ሁለት ምርጫ ጣቢያ በዶክተር በየነ ጴጥሮስና ድርጅታቸው የገጠሟቸውን ፈተናዎች ለአሜሪካ ድምፅ በዛሬ ዕለት አስረድተዋል። ባልደረባችን ሄኖክ ሰማግዜር በአላባ ከንባታና ጠንባሮ እንዲሁም በሀዲያ ዞኖች የሚገኙ በርካታ የድምፅ መስጫ ጣቢያዎችን ዛሬ ሁለት ተዘዋውሮ ጎብኝተዋል። ተከታዩም ለደቡብ ህዝቦች ክልል ምክር ቤት መድረክን ወክለው የሚወዳደሩት አቶ ኤልያስ ሀዲያ ጋር አቶ ኤልያስ ሀደሮ ጋር ያደረገው ቆይታ ይሆናል። እንሆ በመሰረቱ እኛ ያለውን የምርጫ ሂደት በተመለከተ አንደኛ ከመራጮች ምዝገባ አንስቶ፣ ሁለተኛ ከእጩዎች አቀራረብ፣ ሶስተኛ ወደ ምርጫ ወደ ድምፅ መስጫ ዋዜማ ላይ ደርሰን የተለያዩ እንከኖች ወይም ሳንካዎች እየተፈጠሩብን ግን እየተከላከልን ነው ያለነው። መራጭ ምዝገባ ላይ ከፍተኛ ችግር መኖሩን አይተናል። በካርድ አሰራት ላይ የቀበሌ ምርጫ አስፈጻሚዎች ከወረዳ ምርጫ አስፈጻሚዎች ካርድ ወስደው የመራጮች መታወቂያ ካርድ ስርዓት ባለው መንገድ አላደሉም። ምን ለማለት ፈልጌ ነው? መራጮች መታወቂያ ካርዱን ለሄደው ሰው በአግባቡ ይዘው ይሰጣሉ ላልደን ሰው ቤት ለቀረውም ሰው ወስዶ ሄዶ ላልተቀበለም ሰው ካርድ ዝም ብሎ እንደበተኑ ነው። በተጨባጭ የደረሰንበት መራጮች ምዝጋባ ሂደት ላይ እና ይሄንን ከምን አንጻር ነው ብለን ጥያቄ አቅርበናል። ላልወሰዱ ሰዎች መምጣት ለማይችሉ ሰጥተናል ብሎ ነው ምላሽ የሰጡት። የወረዳ ምርጫ አስፈጻሚዎችንና የቀበሌ ምርጫ አስፈጻሚዎችን ጠይቀናል። አንድ መራጭ መታወቂያ ካርድ ምርጫ ጣቢያ ሄዶ ይወስዳል እንጂ ቤት ለቤት ዞሮ መስጣት ምን አይነት ስርዓት ነው ብለን ጠይቀናል። መምጣት ላልቻሉ ሰዎች መውሰድ ለሚገባቸው ሰዎች ሰጥተናል ብለዋል። ይሄ ከሕግ ብሔራዊ ምርጫ ሕግ አንጻር ሲናይ ያስጠይቃቸዋል ብለናል። እኛ ሌጋል በሆነ መንገድ እሱንም ለማስጠየቅ ተከታትለን ኢንፎርሜሽን ወይ መረጃው ሲደርስ ደርሰን ከህፃናት የወሰድንበት ባዶ ካርዶች አሉ። ለምሳሌ አሁን አሳይ ቢባል አሳይ ያለኝ ቤት በሌላ መንገድ አግኝቼ ለመረጀን ወይም ለማስረጃነት አስቀምጫለሁኝ ባዶ ካርድ ማየት እንችላለን። እነሱ ካርድንኮ አለሙ ዜሬ ምን ደራ መራጭ ምዝጋባ ካርድ ቡከመን አኮኩ ዮኮ ኩ ወኮን የመራጮች ምዝጋባ ካርድ ለምሳሌ ሁለት ወስጃ ያለኝ ለህፃናት ሾንኮራ የሚበሉበትን ገንዘብ ሰጥቼ በህጻናት በእኔ ህጻናት ነው። ከነዛ ቤት በህጻናት ነው። እቺ መረጃ ከሚሮ ነው ያስቀመጠው። ሰሞኑን እየበተና ነው ያለው። ይሄም ደግሞ ለእኛ ከመድረሱ በፊት የእኛ ወረዳ አይደለም፣ የሁለተኛ ወረዳ ነው። ይሄኛውም ድምፅ መስጫ ወረቀት ነው። ይሄ መሰጣት የሚገባው ይሄ መሰጣት የሚገባው ነገ ነው። ድምፅ መስጫ ወረቀት ነው ይሄ የደቢ መስጫ ወረቀት ነው። ሲፈርሙ የሚሰጥበትን ቀደም ብሎ ያውጡት በምን መንገድ ወጠ ብለን መራጩ ቀደም ብሎ ገዢ ፓርቲ የዚህ አይነት የድምፅ መስጫ ወረቀት በሁሉትም ወረዳ ዋና አስተዳደር ቢሮ በራሳቸው ጊዜ ምልክት እየሰጡ ከደበቁበት ነው። ለእኔ ለአስረጅነት ነው የቀረበልኝ ይሄ። እንዴት አገኙት እርስዎ? እኔ አላገኘውም። ሌላ ሰው ለኢህአዴግ ደጋፊ ነው የተሰጠው። ከዛ ከደጋፊ ደግሞ ለእኔ ለመረጃነት በተጨባጭ አያለኝ ሲል ይህንን የሰጡት ይኸው ነገ የሚሰጥበት ነው። በአንድ ካርቶን የተለያየ አይነት እሽጎች ይኖራሉ። በእሽግ ውስጥ በአንድ እሽግ ከአንድ ሺህ ወይም ከስምንት መቶ ከሰባት መቶ በተለያየ ቁጥር ነው ታሽጎ የሚቀመጡ በአንድ ካርቶን ውስጥ ድምጽ መስጫ ወረቀት ይሄ ከዘኛው ነገ መከፈት ሲገባ እንዴት እንደከፈቱ ለውጥ የሚያመጣውን በሁሉም መስማር ለህዝቡ ውጤታማ የሆነ ስራ ገዢ ፓርቲ ስላልሰራ ለውጥ የሚሰረውን ተቃሚ ፓርቲ ለመምረጥ ተዘጋጅቶ በሄዱበት ሁሉ ማንን ነው የምትመርጡት? ብሎ ሲያስፈራሩ ቤት ለቤት ሁሉ ገዢ ፓርቲዎች እየዞሩ ናቸው። ማንን ነው የምትመርጡት? ኒቢን ምረጡ፣ ገዢ ፓርቲ ኢህአዴግን ምረጡ እያሉ ስለሚያስገድዱ በዛ ሁሉ ከዲሞክራሲና ከሰብአዊ መብት አንጻር አካሄዳቸው ሊከደልም እኛ የፈለግነውን የምንመርጠው የምለውንም ሁሉ ግንዛቤ ውስጥ ወሰው እናንትን አንመርጥም ብሉ ስለሚያስሩ ስለሚገድሉ ስለሚመቱ አሁን፣ በዚህ ትናንትና ከኛ ከመድረክ ፓርቲ ከዚህ ወረዳ አንድ ተቀማጭ ወኪል ከሽርቆ ገፈርሶ ተመቷል። ሆስፒታል እንዲከናል ከዛ ገጠር ነው በምስራቅ በኩል ከሽርቆ ቀበሌ ማታ በቃሪዛ አምጥተን እዚህ ፖሊስ ጣቢያ አስመዝግበን ሐኪም ቤት ሊከናል ይሄ ሁሉ ምንድን ነው? አሁን ህዝቡ በአጠቃላይ በሚሰራው ስራ ሁሉ ገዢ ፓርቲ ኢህአዴግ አመኔታ ስለሌለው አንመርጥም ብሎ ዝምተን መርጧል። ቢናገሩ ያስራሉ፣ በፈጠራ ኬዝ ይከሳሉ፣ ይገላሉ። ከዚህ በፊት ሰው ሞቷል እዚህ አካባቢ በሁለተኛ ዙር ምርጫ ላይ የዚያንም እኔ ተወዳዳሪ ነበርኩኝ የፓርቲ ሊቀመንበርም ነኝ። የዚያንም 92 ዓመት ምርጫ 97 ምርጫ በተለይ በ92 አራት ሰው ሞቷል፣ ረሽኗል፣ ገሏል። ያለ ፍርድ ሰው የሞተበት ኢህአዴግ መንግስት ያለ ፍርድ ህዝቡን የሚገል አልወደድኩም፣ አልፈልግም ብሎ ዝምተን የሚመርጥ ከሆነ የግድ ተናገር የሚል ነው። ካልተናገረ የሚመታ ነው። በዚህ እንዶ ዝምተን መርጠናል። በዚህ ምርጫ በጤቅ ልሎችን ወረቀት ያወጡት ይህን ሁሉ ተንኮል የሚሰሩት መራጮች መታወቂያ ካርዱንም ድንስ መስጫ ወረቀቱንም ሁሉ የሚሰርቁት ለምንድን ነው ሚያጭ በረብሩት ለምንድን ነው? ህዝቡ ስለ ምርጫ በደንብ ጠንቅቆ ከምርጫ አስፈጻሚ በላይ ያወቀ ስለሆነ እነሱን እንደማይመርጥ አውቆ ስለወሰኑ ነው። የግድ እኛ አጭበርብረን ቢሆን ሰርቀንም ቢሆን ነገ በሚደረገው ምርጫ ማለፍ አለብን ብለው ይህንን ተንኮል የሚሰሩት እንግዲህ፣ እስቲ እንነጋገርና የምታሸንፉ ይመስላችኋል? በሚገባ በጣም ህዝባችን የበሰለ በደንብ የተማረ ስለ ምርጫ ጠንቅቆ ከሁለተኛ ዙር አንስቶ እስከ አሁን ድረስ እየተወዳደረ በአካባቢው ምርጫ፣ በፌዴራል ደረጃ በሚደረገው ምርጫ አሸንፎም የሚያውቅ አካባቢ ስለሆነ በጣም ህዝቡ ደግሞ በፖለቲካ የበሰለ ህዝብ ስለሆነ ላይቀረ እናሸንፋለን። ህዝባችን ወስኖ ወስኖ የተቀመጠ ስለሆነ አድማጮች ሄኖክ ሰማ ጊዜር ይህንን አቤቱታ ይዞ ወደ ምርጫ ጣቢያ አስተባባሪዎች አምርተዋል። ገዢውን የገዢውን ፓርቲ ተወዳዳሪዎች፣ እንዲሁም ተወካዮች የከተማ መስተዳድርና ባለስልጣናት ለማግኘት በተደጋጋሚ በአካልና በስልክ ጭምር ከሾኔ እስከ አዲስ አበባ ያደረገው ሙከራ እስካሁን አልተሳካም። እንደተሳካ አስተያየታቸውም እንደደረሰን የምናቀርብ መሆኑን ግን ከወዲሁ ለመግለጽ እንወዳለን። በማስከተልም በሾኔ ከተማ ጎዳናዎች የመራጮችን አስተያየት አሰባስቧል። ሄኖክ እንሆ እኔ ስሜ ሻንቆ ኮስትር ይባላል። ይህ ምርጫ ጣቢያ የሙራሳ ቀበሌ የምርጫ ጣቢያ ነው። የምርጫ ጣቢያ ሀ ነው። ከዚህ በተረፈ ነገ ያው የሚደረገውን የምርጫ ስርአት ለማንት ለማለት ዛሬ ዝግጅቱን እያካሄድን ያለ ነው። በዚህ የምርጫ ጣቢያ የሚፎካከሩ ፓርቲዎች ተፎካካሪ ፓርቲዎች የትኞቹ ናቸው? መድረኮች ናቸው። በዚህ ምርጫ ጣቢያ ላይ የሚፎካከሩ ተፎካካሪዎች መድረክ ነው፣ ገዢው ፓርቲ ገዢው ፓርቲ ሁለቱ ናቸው። ነገ ጠዋት በ12 ሰዓት የድም መራጮች የድምጽ መስጫ ካርዳቸውን ይዘው እዚህ በሚገኙ ጊዜ እንዴት አድርጋችሁ እንደምታስተባብሩ ይገለጹልኝ እስኪ። ኦኬ ነገ ያው በቅድሚያ ያው በቅድሚያ በሰልፍ እናስይዛቸዋለን፣ በቅደም ተከተላቸው እንዳመጣጣቸው ማለት ነው። ተራ በተራ ወደ ውስጥ ከገቡ ወዲህ መዝገቢያው እንትን ቦታ ላይ ይመጣሉ። የመጡትን እንትን ካርድ ከተቀበልን በኋላ የሚሰጣቸውን ወረቀት ከተሰጠ በኋላ በቀጥታ ወደ ሚስጥር ክፍል ይገባሉ። እስቲ እንዴት እንደሆነ አሁን የምንገኘው ጤና ጣቢያ ውስጥ ነው። ድንኳን ተጥሏል። የተለያዩ ዴስኮች ይታዩኛል። እንደ ገቡ የመዝገብ ሹም ይላል። እዚህ ምንድን ነው የሚሰራው? እዚ ጋ የመዝገብ ሹሙ መጀመሪያ በምዝገባ ቀደም ሲል ካርድ የወሰደው ወሳጅ እዚህ መዝገብ ላይ ስሙ አለ። በቀጥታ ካርዱን ከተቀበልን በኋላ በካርዱ ቁጥር እዚህ ላይ ያለውን ስድስት ቁጥር ላይ ከሆነ ስድስት ቁጥር ያለው እሱ ያይዞ የመጣውን እዚጋ እናደርግና በቀጣዩ ላይ ፍርማ እናስፈርመዋለን። ፍርማ ካስፈረምኑ በኋላ መምረጥ የሚገባውን መምረጥ እንዲችል፣ ይሄ እንግዲህ ተመዘገቡበት ነው። ተመዘገቡበት ነው። ከዛ ቀጥለው ምን ያደርጋሉ? አሁን በቀጥታ እዚህ ጋር ከመጡ በኋላ የድምጽ መስጫ ወረቀት ይቀበላሉ። እዚህ ሲደርሱ የድምፅ መስጫ እዚህ ጋር ቀለሙን ይቀባል። ከዚ በኋላ ቀለም የሚቀቡት ድምፅ መስጠታቸው እንዲረጋገጥ ቀለም ይቀባል። ከዛ በመቀጠል ደግሞ እዚህ ጋር የድምፅ መስጫውን ወረቀት ይወስዳል። ይህን ከወሰደ በኋላ እጩ ተወዳዳሪ እዚህ ጋር ወኪሎቻቸው ይቀመጣል ይቀመጣሉ ይቀመጣሉ። ሁለት ወንበር ነው የሚታየ ሁለቱ አር ይኸው። የህዝብ ታዛቢዎች ታዛቢዎች እዚህ ጋር ይቀመጣሉ። እዚህ ጋር ተወዳዳሪ ይቀመጣል። ከዛ በኋላ በቀጥታ ይህን እንደያዘ የምስጢር ቤት ነው ይሄ ይሄ የምስጢር ቤት ነው። ይህንን የምስጢር ቤት ያለምንን ምንትን በነጻነት እዚህ ጠረጴዛ ይኖረዋል። በእርግጥ ጥርፍ የዘሆን አሁን አውጥተናት ነው ዛ እዚህ ጋር መጥቶ የሚሰጠውን ምልክት ከሰጠ በኋላ አጥፎ በሚገባው ኮሮጆ ለማስቀመጥ ይወጣል። እዚህ ጋር ነው ድምፁን። ኮሮጆዎች፣ አሁን ድምፅ የሚሰጥባቸው ኮሮጆዎች እዚህ። የምርጫ ጣቢያ እንደዚሁም የምርጫ ማስኬጃ ቁሳቁሶች ደርሰዋቸዋል። በወቅቱ መቼ ነው የደረሱ? ከሳምንት በፊት። ምን እንደሚመስሉ ማየት ይቻላል ይቻላል። በምንድን ነው የሚቆለፈው? የድምፅ መስጫ ኮረጆ ቁልፍ አለው የራሱ። እነዚህ ሁሉ ማቴሪያሎች ገብተውለታል። እነዚህ ቁልፎቹ ናቸው። ከዛ በኋላ እነዚህ ይፈታሉ። ቢጫው፣ አረንጓዴው ሁለቱን ዚፖች በ12 ሰዓት ጠዋት ላይ ሁለቱን ዚፖች አገናኝተን ምን ዘጋበት ነው በመጀመሪያ ጠዋት ላይ። ከዛ በኋላ ምርጫ ድምፁን ሰው ህዝቡ ከሰጠ በኋላ ከምሽቱ 12 ሰዓት ሲሆን ደግሞ እንትኑ ከላይ ያለው አንድ ዚፕ በቢጫ ይዘጋል። ምክንያቱም ቆጠራው እስከሚጀመር ድረስ ማረፊያ ማለት ነው። ቀጥሎ እንትን ስንን ቢጫው ተቆርጦ ድምፁ መቁጠር ሲጀመር ይኸኛው የቆረጥና ከእንደገና በምን ይቆለፋል ተቆጥሮ በቀይ ይቆለፍና ወደ ምርጫ ጣቢያ ወደ ቦርድ ድምፅ መሰብሰቢያ ቦታ ላይ የምንወስድ ይሆናል። በታበሩ ስለዚህ ሁሉም ተሟልቶላቸዋል። የድምፅ መስጫ ወረቀቶችም እዚህ ለተመዘገቡ መራጮች በሚበቃ መልኩ ደርሷቸዋል ማለት ነው። 10 ፐርሰንት መጠባበቂያ ጭምር ከአለው ቁጥር አሁኛ ጋር 1376 መራጮችን የተመዘገቡት። በዚህ መሰረት 10 ፐርሰንት ተጠባባቂ ሊበላሽ የሚችል ወረቀቶች ድምጽ መስጫ ወረቀቶች ስላሉ ያንን ነገሩ ለማስተካከል አስር ፐርሰንት ጭማሪ የተሰጠው በጣም ነው። አመሰግነው። ሄኖክና እንግዳው እናመሰግናለን። አድማጮች የመራጮች ድምፅ አስተያየት ብዬ ነበረ ያቀረብነው ግን በከንባታና ጠንባሮ እንዲሁም በአላባ የሚገኙ የድምፅ መስጫ ጣቢያዎችን ሄኖክ ተዘዋውሮ ከተመለከተ በኋላ የምርጫ ቦርድ የድምፅ መስጫ አስተባባሪዎችን ያነጋገረው የድምፅ መስጫ ጣቢያዎቹ ከአንድ ቀናት ቀደም ብሎ ያላቸውን ዝግጅነት አስመልክቶ የሰጡትና ያቀረብነው። አሁን የፕሮግራም ማሳሰቢያ ነው። የተከበራችሁ የአሜሪካ ድምፅ አድማጮች አምስተኛው የኢትዮጵያ ብሔራዊ ምርጫ ሲካሄድ ቪኦኤ የምርጫውን ሂደት በቀጥታ የሚያስተላልፍባቸውን ልዩ ልዩ ስርጭቶች ተጨማሪ ሞገዶች አዘጋጅቷል። በዚህም መሠረት በአማርኛ በኦሮምኛና በትግርኛ ቋንቋዎች ከሰዓት በኋላ ከ10 ሰዓት ተኩል እስከ ምሽቱ 12 ሰዓት በ16፣ 19ና 25 ሜትር ባንዶች በቀጥታ ስርጭት ይኖረናል። የአማርኛው ከ10 ሰዓት ተኩል እስከ 11 ሰዓት እስከ 11 ሰዓት፣ የኦሮምኛው ከ11 ሰዓት እስከ 11 ተኩል በትግርኛ ከ11 ተኩል እስከ 12 ሰዓት ይሆናል። በአማርኛው መደበኛ የውህድ ስርጭታችን ግን የምሽቱን ምርጫ ዜና ዘገባና ትንታኔ በመደበኛዎቹ 19፣ 22 እና 25 ሜትር ባንድ እስከ ምሽቱ አራት ሰዓት እናስተላልፋለን። አሁን አሁን ወደ ምርጫ ዘገባዎች እንመለስ። ወደ መቀሌ ነው ምናወራው የምናመራው። ከገዢው ፓርቲ አንዱ የሆነው ህወሓት በተወካዮች ምክር ቤት ወንበር ለማግኘት 38 እጩዎችን ለውድድር አዘጋጅተዋል ይለናል። አንጋፋ የድርጅቱ አመራር አባላት አብዛኞቹ በዚህ ቁጥር መካተታቸውን ገልጾ ከክልሉ የምርጫ ቦርድ ጽህፈት ቤት ኃላፊ የተገኘውን ዝርዝር መሰረት በማድረግ ግርማይ ገብሩ ተከታዩን አጠናቅሯል። ከትግራይ የምርጫ ቦርድ ጽህፈት ቤት ኃላፊ ከአቶ ወልደጊዮርጊስ በላይ ያገኘሁት ዝርዝር እንደሚገልጸው ህዝባዊ ወያነ ሐርነት ትግራይ ለተወካዮች ምክር ቤት የሚወዳደሩ 38 እጩ ተወዳዳሪዎችን አቅርበዋል። ካሁን በፊት ተወዳድረው ወደ ተወካዮች ምክር ቤትና ወደ ክልል ምክር ቤት ከገቡት ከጥቂቶቹ በስተቀር አብዛኛዎቹ ዘንድሮም ይወዳደራሉ። አቶ መለስ ዜናዊን ተክተው ህወሓትን በሊቀመንበርነት እየመሩ ያሉትና የክልሉ ርዕሰ መስተዳድር አቶ አባይ ወልዱ እንደ ካሁን በፊት በአክሱም የምርጫ ክልል ይወዳደራሉ። ሁለቱም ጠቅላይ ሚኒስትሮች ዶክተር ቴድሮስ አድሃኖም በብዘት እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በአድዋ ከተማ ለውድድር ቀርበዋል። ከህወሓት አንጋፋ ሴት ታጋዮች ወይዘሮ ሮማን ገብረ ስላሴ አስገደ ጽን ብላ፣ ወይዘሮ ትርፉ ኪዳን ማርያም ብዘት እንዲሁም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ቅድሳን ነጋ በአድዋ የምርጫ ክልል ለመወዳደር በእጩነት ቀርበዋል። ከአንጋፋ የህወሓት መሪዎች አንዱ የሆኑት አቶ አባይ ፀሐዬ ሽረ አካባቢ ሰለኽለኻ ለመወዳደር ታጭተዋል። የቀድሞው ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን በአዲስ አበባ ምክር ቤት ተወዳድረው ስለገቡ እሳቸው ይወዳደሩበት በነበረው አካባቢ ወይዘሮ ናፈኩሽ ደሴ የተባሉ እጩ ተወዳዳሪት ተዘጋጅተዋል። ሌሎች የህወሀት ነባር ታጋዮች አቶ ስዩም መስፍን አቶ ጎበዛይ ወልደ አረጋይና አቶ ቴድሮስ ሀጎስ በዘንድሮ ውድድር አልቀረቡም አምባሳደር ዶክተር አዲስ አለም ባሌማ አረናን ከወከሉት ከአቶ ገብሩ አስራት ጋር በመቐለ የምርጫ ክልል ይፋለማሉ ይህ በእንዲህ እንዳለም የህወሀት ታጋዮችና በተለያዩ የድርጅቱ አመራር ቦታ የነበሩት ከሕወሓት በአመለካከት ተለይተው በአሁኑ ሰዓት አረና ትግራይ ውስጥ የሚገኙት ወይዘሮ አረጋሽ አዳነም ዘንድሮ በመቀለ የምርጫ ክልል ለክልል ምክር ቤት ይወዳደራሉ። የአረና ሊቀመንበር አቶ ብርሃኑ በርሃም እንዲሁ በመቀለ የምርጫ ክልል ለክልል ምክር ቤት ነው የሚወዳደሩት። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። አሁንም እዚያው መቀሌ እንቆያለን። ግርማ የገብሩ የመራጮችን አስተያየቶችም እንዲህ አጠናቅረዋል። ማድረጉ አሰፋ ይባላሉ። የማድረጉ ስለነገ ምርጫው ምን ትላለ? ተዘጋጅተሃል? ተዘጋጅቻለሁ። በሚገባ ይሆነኛል ወይም ይወክለኛል ብዬ ማስበውን የሚመርጥበት ካርድ ይጃሉ እና በዚህ ምርጫ ላይ ደግሞ ለሀገር ሰላምና ለሀገር እድገት ብቻ የሚቆረቆር አይነት ስራ የሚሰራን መንግስት ለመመረጥ አስቤያለሁ። ማልበል መረሳ ደስታ ተዘጋጅተን ያለ ነው። በጉጉት ነው የምንጠብቀ ያለ ነው። ካርድ ማውጥናል። አስራ ሁለት ሰዓት እየጠበቅ ናት። ምርጫው ለርሶ ምን ትርጉም ነው የሚሰጡት? መጀመሪያ የህይወታችን የሚቀየርበት አዲስ ህይወት ወይ ጥሩ የምንይዝበት መንገድ ይሆናል ብዬ እጠብቃለሁ። ነገ ከሚመርጡት ተወካይ ምንድን ነው የሚጠብቁት? ዶክቶሩ መንፈስ ተዘጋጅቶ እንዲያስተዳድሩ ነው የምንፈልገው፣ በሰላም እንዲጠናቀቅ ነው የምንፈልገው። አሁን ደግሞ በመቀሌ ዶቭ ካፌ ደርሻለሁ። የቤቱ ባለቤት ማን ልበል? አቶ የደጉ ታረቀ ይባላል። ካርድ ወስደዋል? ለምርጫ ተዘጋጅተዋል? ካርድ ወስጃ፣ ለምርጫ ተዘጋጅቻለሁ። ምርጫ ለእርሶ ምን አይነት ትርጉም ነው የሚሰጡት? ምርጫ ለኔ ሀገራችን ውስጥ በነበረው አገዛዝና አሁን ባለው አገዛዝ እና ለወደፊቱም ይበጀኛል የምለው ፓርቲ ለመምረጥ ለመምረጥ ተዘጋጅቻለሁ። የሆነኛል ይሆነኛል ብለው ከሚወክሉት ምንድን ነው የሚጠብቁት? አንድ ሰላም፣ ሁለት ለአገሪቷ የሚመጥ ማለት ለአካባቢው የሚበጅ ለስራ ፈላጊዎችም የስራ ብርታትን የሚሰጥ ወይ ደግሞ ስራ በአካባቢው እንዲኖር ይፈልግ ፓርቲ ተመርጦ ለሀገሪቷ ጥሩ የሆነ እድገት የሚያሳፍ ስሜ ርግባር ክብ ባላለሁ ካርድ ወስጃለሁ፣ ተዘጋጅቻለሁ። ስለ ምርጫው ሂደት ሙሉ ግንዛቤ አለን። ጠዋት ተነስተሽ የት እንደምትሄጂ ምን እንደምታደርጊ ሙሉ ግንዛቤ አለን? አዎ በእርግጠኝነት ከሚያስተምሩት ትምህርት መወስጃለሁ። ማንን እንደምመርጥ ደግሞ ራሴ በደንብ አዘጋጅቻለሁ። የመጡት የእርስዎ ተወካይ ምንድን ነው የሚጠብቁት? ለወደፊቱ አድሎት በሌለበት የዜጋ የሃይማኖት ሳያዳላ በትክክል አድርጎ የምፈልገው ድርጅት የምመርጠው በሰላማዊ እንዲመራ ነው የምፈልገው ማለት ነው። ትግስት፣ ለምርጫው ተዘጋጅተሻል? በደስታ ሁሉም ማለት ነው ድርጅቱ ያለ ድርጅት ነው። ከዛ በኋላ ደግሞ እድገት ነው የምፈልገው የሰላም የስራ የብልጽግና ሁሉም ነው። አሁን ደግሞ በአንድ የስጋ ቤት ደርሻለሁ። ባለቤቱ አሉ ማን በል እስኪ ንገሩኝ ስለምርጫው ምርጫው ካርድ አሎት ወይ? ያስፋበላለ አዎ ካርድ አለኝ። የሚጠቅመኝ የሚወክለኝ ምረት ስቦች ከሚዲያ ከተለያዩ የሕዝብ እንትኖች ወስጃለሁ እነ ማን እንደሚወዳደሩ ሙሉ ግንዛቤ አሎት? የተለያዩ ፓርቲዎች በመቀለ ከተማ ይወዳደራሉ። ስለዚህ ቀረው ተወዳዳሪዎች አገሪቱን ወደፊት የሚያስገድ የሚጠቅም የሚባለውን ለመምረጥ ስቦችኛል ሙሉ ስሜ ዮሀንስ አርከ ባላለ ተዘጋጅቻለሁ ያው ለማን እንደምመርጥ ማን እንደሚበጀኝ እንግዲህ ዝግጅ ሁኝ እየጠበቅኩት ነው። ነገ ከሚመርጡት ለወደፊት ምንድን ነው የሚጠብቁት? ነገ ከሚመርጠው ፓርቲ ወደፊቱ የተሻለ ስራ ይሰራል ብዬ ገምታለኝ። በተለይ አካል ጉዳተኛ በመሆኔ የአካል ጉዳተኞች ላይ እና እንዲሁም በአጠቃላይ ጥሩ ስራ ይሰራል፣ በአገሪቱ ጥሩ ለውጥ ለማምጣት ይሰራል ብዬ ተስፋ አርጋለኝ። ሽናፍ ጸጋ ይባላለም። የምርጫ ካርድ ወስዳል ስለ ምርጫው ግንዛቤ አለ። ይሄ አምስተኛ በመሆኑ ምክንያት ከዚህ በፊትም ትንሽ ተሞክሮች አሉን። ጥቅመኛ ልምለውን እንዴት መምረጥ እንዳለብኝ አቃል? እኔ ይሄ የህይወት መመሪያ ልዩነት ይመስለኛል። ማንም ሰው አገሬ ምን አደረገችልኝ ሳይሆን ማለት ያለበት ምን አደረግኩላት ነው ማለት ያለበት እና አካል የሆነ ነገር አላደረግልኝ የምትል ከሆነ ግን የሆነ እኔ ምን አደረግኩላት የሚለው ነው መመሪያ የለም ነ? ይችላል። ተማሪ ነሽ? ለምስተኛነት ኢንጂነሪንግ ተማሪ ነ። ካርድ ወስደሻል? ወስጃል። እና ስለ ምርጫው ተዘጋጅተሻል? አዎ። እዛው ካርድ ሚወሰድ ነው ግቢ ውስጥ ነው የምንመርጠውም፣ እዛው ግቢ ውስጥ ነው ያለው። ነባራዊ ሁኔታ አይቼ ለመምረጥ መምረት፣ ከምንም በላይ ሰላም ነው። ሰላም የሚያመጣ አካል ካለ ያንን ለመምረጥ ነው። አድማጮቻችን፣ ስርጭታችን ይቀጥላል። ግርማይ ገብሩን ለዘገባው አመሰግናለሁ። ወደሚቀጥለው ዘገባ ከማለፋችን አስቀድሞ ታዲያ እዚህ ግድም አንድ የምናነሳው ጉዳይ አለ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ብላታ በትናንትናው ዕለት የአሜሪካ ድምፅ በመንግስት ላይ ዘመቻ ይዘዋል የሚል ክስ አቅርበው ነበር። ትዝታ ብላቸው ይህንኑ መነሻ በማድረግ በጣቢያው ላይ ያቀረቡትን ቅሬታቸውን እንዲገልጹ አቶ እውነቱን በስልክ አግኝተች ነበር ምን ላይ ደረሽ? አዎ ትላንት ማታ እስክንድር ይሄንኑ ከነገረን በኋላ ዛሬ ማለዳ ላይ ደውዬ የላቸው ነበር። ደጋግሜ ደውዬ አገኘዋቸው አቶ እውነቱ ብላታን እና እስካሁን ስለ ምርጫው ባጠናቀርናቸው ዘገባዎች የሚሁን ሌላ ቅራኔን ጨምረው ቃለ ምልልስ እንዲሰጡን ጠየኩኝ። ከምሽቱ በ12 ሰዓት በኢትዮጵያ አቆጣጠር ደዊ ይልኛ አሉ። ደጋግመን ደወልን። ብዙ ጊዜ ደውለን ጸሐፊያቸው እንደገና ከአንድ ሁለት ሰዓት በኋላ ደውሉ ነው ያሉን። እንዳውም አቶ እውነቱ ስለኛ ጣቢያ ስብሰባ እንደተቀመጡ ነው የገለጹን። እና አሁንም እኛ እንግዲህ በራችን ክፍት ነው፣ መጠየቅ እንፈልጋለን። ሄኖክም እዛ ሀገር ከገባ ጊዜ ጀምሮ የመንግስት ባለስልጣናትን ስለዚህ ምርጫ በተለይም ስለ የገዢው ፓርቲ ተወካዮችን ለማነጋገር ያደረገው ጥረት እስካሁን አልተሳካም። አሁንም እየሞከርን ነው ለማለት ነው። ትዝታ፣ በእስካሁኑ ዘገባችን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢን በተደጋጋሚ ፕሮግራሞቻችን አቅርበናል። የእነሱን አስተያየት ምርጫውን ሂደቶች የሚመለከቱ ዘገባዎች አቅርበናል። ጠቅላይ ሚኒስትሩ የሰጡትን መግለጫ አቅርበናል። ባገኘንበት የእነሱን መረጃ ማግኘት የቻልንበትን የመንግሥትን አቋም ሆነ የምርጫ ሂደት በተመለከተ የሰጡ አስተያየቶች እስካሁን አካተናል። እንግዲህ በእነሱ በኩል ፈቃደኝነቱ ካለ በሚቀጥሉ ዘገባዎቻችንም እንደሆነ ያካትታል ነው። የዛሬውንም ዘገባችንን የተመለከትን ከሆነ በአጠቃላይ የመንግሥት ተወካዮች ወይም የምርጫ ቦርድ ተወካዮች የሚሰጡትን አስተያየት ነው ስናስተናግድ የቆየ ነው። ዋናው ነገር ግን እንቀጥላለን እንቀጥላለን፣ እንዲሰጡንም እንጋብዛለን። አሁንም ቢሆን የኢትዮጵያ ሕዝብ አድማጮች እንዲያገኙ የሚፈልጉትን መረጃ ባለስልጣናት ፈቃደኛ ሆነው እንዲሰጡን እንጠይቃለን። አሁን ወደ ተከታዩ ዘገባ ነው የምናልፈው። ገዢው ፓርቲ ኢህአደግ ኢትዮጵያን በልማታዊ ዲሞክራሲ የምትራመድ አገር ፖሊሲዎችንም አብዮታዊ ዲሞክራሲ ሲል ይገልጣል። ተቃዋሚዎቹ ደግሞ ዲሞክራሲም ልማትም የላትም ይላሉ። ማርታ ቫንደርወልፍ ከአዲስ አበባ በተከታታይ ስታስተላልፍ ከቆየችው ዘገባዎቿ ዲሞክራሲ እየተባሉ የሚጠሩት የኢትዮጵያ ፖሊሲዎች በእውነት ዲሞክራሲ ናቸው በሚል መጠይቅ ያዘጋጀችውን ይህን ዘገባ ቆንጅታ አቀርባለች። ላለፉት 24 ዓመታት በስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ፖሊሲዎቹ አብዮታዊ ዲሞክራሲና ልማታዊ ዲሞክራሲ እንደሆኑ ይናገራል። በእነዚህ ፖሊሲዎች ቀደም ባሉ ዓመታት በከባድ ረሀብ ትመታ የነበረችው ሀገር እጥፍ አሃዝ የምጣኔ ሀብት እድገት አስመዝግባለች። የመንግስቱ ቃል አቀባይ አቶ ሬድዋን ሁሴን ቀድሞ የገዢው ፓርቲ ጽህፈት ቤት ኃላፊም ነበሩ። አብዮታዊ ዴሞክራሲ የሚባለውን እንዲህ ሲሉ ይገልጹታል። ዩ ካን ኦፕት ፎር ዴሞክራሲ ቱ ቢ ቢልድ ኤቮሉሽነሪ ግራጁዋሊ ዩ ኦልሶ ኦፕት ፎር ዴሞክራሲን በአዝጋሚ መንገድ ቀስ በቀስ መገንባትን መምረጥ ይቻላል። ሌላም አማራጭ አለ። ዲሞክራሲን በአብዮታዊ ወይም ስር ነቀል በሆነ እርምጃ መቀየርም ይቻላል። አስተሳሰቡን ከስረ መሠረቱ ጀምሮ ቅርንጫፎቹን ሁሉ ጠራርጎ በፈጣን ሁኔታ መለወጥ ማለት ነው። አብዮታዊ ማለት ይህ ነው። እንደ መንግስቱ አመለካከትም ልማታዊ ዲሞክራሲ ሲባል ዲሞክራሲ በሌለበት ልማት የለም፣ ያለ ልማትም ዲሞክራሲ አይኖርም። ሃሌሉያ ሉሌ በደህንነት ጥናቶች ተቋም የፖለቲካ ተንታኝ ናቸው። ሁለቱ ርዕዮተ ዓለሞች በተፈጥሯቸው ውስጣዊ ተቃርኖ እንዳላቸው ነው የሚናገሩት በልማታዊ መንግስት ወይም በልማታዊ ዲሞክራሲ መንግስት ውስጥ መንግስቱ በምጣኔ ሀብቱና በሕዝቡ ኑሮ ውስጥ የሚኖረው ሚና ከጊዜ ወደ ጊዜ እየቀነሰ ነው የሚሄደው። በአብዮታዊ ዲሞክራሲ ደግሞ እየጨመረ ይሄዳል። ስለዚህ በእኔ አመለካከት እዚህ ላይ ልዩነት አላቸው። የኢትዮጵያ ምጣኔ ሀብት የሚመራው ሀገሪቱን እንደ ኤሮፓውያን አቆጣጠር በ ሁለት ሺህ ሀያዎቹ አጋማሽ በ10 አመት ውስጥ ማለት ነው ባለመካከለኛ ገቢ ሀገሮች ረድፍ ማስገባትን አላማ አድርጎ በየአምስት አመቱ በሚወጣ እቅድ ነው። አዲስ አበባ ውስጥ እርግጥ ልማቱ በሚገባ ይስተዋላል። በርካታ አዳዲስ መንገዶችና ትላልቅ ፎቆች ተገንብተዋል። የከተማ ባቡር መስመርም ተዘርግቷል። ብዛት ያላቸው ኮንዶሚኒየም ቤቶች ተሰርተዋል። ይሁን እንጂ መድረክና ሰማያዊ ፓርቲን የመሳሰሉት ትላልቆቹ ተቃዋሚ ፓርቲዎች ልማታዊ ዲሞክራሲ የሚባለውን ይነቅፋሉ። አባሎቻችን በፖሊስና በገዢው ፓርቲ ደጋፊዎች እየተስፈራሩና እየተዋከቡ ባሉበት የነገው ምርጫም ዲሞክራሲያዊ ይሆናል የሚባለውን አይቀበሉም። ሀገሪቱ ባለ ሁለት አሀዝ የምጣኔ ሀብት እድገት ብታስመዘግብም በየወሩ በሺዎች የተቆጠሩ ዜጎቿ የተሻለ ኑሮ ፍለጋ ወደ መካከለኛው ምስራቅ ወይም ወደ አውሮፓ ለመድረስ ይሰደዳሉ። የመድረክ ሊቀመንበር ዶክተር በየነ ጴጥሮስ ሰማኒያ በመቶ ህዝቧ በገጠር በሚኖርባት ሀገር የእድገቱ ፍሬ ወደ ብዙሃኑ አልወረደም ይላሉ። ኑሮን በከተማ ለማድረግ እኔ ከመላ ቤተሰቤ ወይም ከዘር ማንዘሬ መጀመሪያ ነኝ። ታዲያ የዛሬ ሐምሳ ዓመት ጀምሬ የማውቃቸው ሰዎች ዛሬም ያው እንደ ድሮአቸው ነው የሚኖሩት። በዚያው በድሮ ሞፈር ነው የሚያርሱት። ዛሬ የተለየ ነገር ቢኖር ድሮ በይዞታቸው የነበረው ስፋት ያለው መሬት አሁን በሕዝቡ ብዛት ግፊት ምክንያት ተቆርሶ ተቆርሶ አንድ ሰው ቀድሞ ይኖረው ከነበረው አንድ አስረኛ መሬት ቢሆን ነው የቀረው። በነገው ምርጫ ኢህአዴግ ያሸንፋል ተብሎ ነው የሚጠበቀው። ፓርቲው በቀጣዮቹ አምስት ዓመታት አሁን ያሉት ፖሊሲዎች እንደሚቀጥሉ አስቀድሞ ሲናገር ቆይቷል። Thank ወደ ምሽቱ የመጨረሻ ቅንብር እንውሰዳቸው፣ አድማጮች። በበርካታ የዴሞክራሲያዊ ሂደት መገለጫዎች ነበሩት በሚል የሚገልጹት በኢትዮጵያ የ1997ቱ ምርጫ የሲቪል ማህበረሰብ ድርጅቶችም በሂደቱ ከፍተኛ ሚና ነበራቸው ሲሉ በጊዜው በሲቪል ማህበራት አስተባባሪነት ያገለገሉ አንድ ባለሙያ ያስታውሳሉ። በ997 የኢትዮጵያ ሲቪል ማህበራት ዋና አቀናባሪ የነበሩት መንግስታዊ ያልሆነው የብሪታንያው የአክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። በ97ቱ ምርጫ ሲቪል ማህበራት የነበራቸውን ሚና እንዲያስታውሱን ትዝታ ብላቸው አወያይታቸዋለች። አቶ ዳንኤል በቀለ፣ አመሰግናለሁ ትስታ እንዳልሽው እንደ ኢትዮጵያ አቆጣጠር በ አስራ ዘጠኝ ዘጠና ሰባት ዓመተ ምህረት ኢትዮጵያ ውስጥ ተደርጎ በነበረው ምርጫ ውስጥ ኢትዮጵያ ውስጥ የሚገኙ በርካታ የሲቪል ማህበረሰብ ድርጅቶች ተሳትፎ ለማድረግ እንቅስቃሴ አድርገን በነበረበት ጊዜ ውስጥ በዛ ውስጥ ተሳትፎ ነበረኝ። ያን የነበረው አስተሳሰብ እንግዲህ ምንድን ነው የመጀመሪያው መነሻው የአስራ ዘጠኝ ዘጠና ሰባቱ ምርጫ በኢትዮጵያ ታሪክ ውስጥ በጣም ልዩ የሆነ ምርጫ ነበረ በታሪክ ምናልባት ለመጀመሪያ ጊዜ በሚባል ደረጃ ነጻ የመሰለ የገለልተኛ ፓርቲዎች የሚፎካከሩበት መድረክ የተፈጠረበት ሁኔታ ነበረ የተመለከትነው። በተለይ ምርጫው እየተቃረበ በመጣበት ጊዜ በዛ ወቅት ኢትዮጵያ ውስጥ የነበረን የሲቪል ማህበረሰብ ድርጅቶች በዚህ ታሪካዊ አጋጣሚ ውስጥ ዲሞክራሲን የበለጠ ሊያድግ እንዲጎለብት የሕግ የበላይነት የበለጠ እንዲያድግ እንዲጎለብት ምን አስተዋጽኦ ሊኖረን ይችላል፣ በሚል ውይይት ካደረግን በኋላ የተሰማራንባቸው ስራዎች ነበሩ። እነዚህ በሶስት ተከፍለው ሊታዩ ይችላሉ። የመጀመሪያው ስራ ከምርጫው በፊት የሚከናወን ተግባሮች ላይ ያተኮረ ነበረ። ከነዚህ ውስጥ ዋነኛ ብዬ የምለው የመራጮችን የማስተማር እና የመራጮችን የመመዝገብ ማስፋፋት ስራ ነበረ። እንደሚታወቀው እንደ ኢትዮጵያ በመሰሉ ገን የምርጫ ዲሞክራሲን ገና እየጀመሩ ያሉ ወይም እየተለማመዱ ባሉበት ሀገሮች ውስጥ አንዱ አንዱ ትግል ዜጎች በመምረጥ እና በመመረጥ መብታቸው እንዲሳተፉ ማበረታታት ጭምር ነው። ይህ መብት ብቻ ሳይሆን ኃላፊነትም ጭምር እንደሆነ እና ዜጎች በምርጫ ሂደት ውስጥ እንዲሳተፉ ማስተማር ስለ ምርጫ ስርዓቱ፣ ስለ ፕሮሰሱ ስለሚጠበቅባቸው ግዴታ ምርጫው እንዴት እንደሚከናወን ምን ማለት እንደሆነ ግንዛቤ ማስጨበጥ እና ማበረታታት ነበረ። ይሄ ሰፊ ስራ ነበረ በዚህ መልክ የተሰራው። ምናልባትም የስራው ውጤታማነትን ማነትን የሚያመለክተው አንዱ ማስረጃ እንደሚመስለኝ በዛ ምርጫ ወቅት በር በጣም በርካታ ኢትዮጵያውያን በምርጫው ለመሳተፍ ተመዝግበው የነበረ መሆኑ ነው። ከዛ ቀጥሎ ሌላው ሲቪል ማህበረሰብ ድርጅቶች ተሳትፎ የነበረበት አንድ ዋነኛ ስራ ከምርጫው በፊት በፖለቲካ ፓርቲዎች መካከል የውይይት የክርክር መድረክ ማዘጋጀት ነበር። ይህ ስራ በይበልጥ ሲመራ የነበረው በወቅቱ ኢንተር አፍሪካ ግሩፕ በሚባለው ድርጅት ነበረ። ነገር ግን በርካቶቻችን ተሳትፎ ስናደርግ የነበረበት ነው እና ያም በጣም ጠቃሚ መድረክ ነበረ። ለመጀመሪያ ጊዜ በቀጥታ የቴሌቪዥን ስርጭት የፖለቲካ ፓርቲዎች አላማቸውን፣ አንድነታቸውን፣ ልዩነታቸውን መመረጥ የሚገባበትን ምክንያት ቢመረጡ ምን እንደሚያደርጉ በግልጽ ለሕዝብ ውይይት ክርክር ሲያደርጉ የነበረበት መድረክ ነው። በጣም ጠቃሚ መድረክ ነበር። ይህ መድረክ በአብዛኛው የተቀነጃጀው በሲቪል ማህበረሰብ ድርጅቶች ነበረ። ይህ ከምርጫው በፊት የነበረ ስራ ነው። ከሚቀጥለው ትልቁ ስራ ደግሞ በምርጫው ወቅት የተከናወነ ስራ ነበረ። ተግባሩ ግን ከምርጫው ቀደም ብሎም የተጀመረ ነው። ዋነኛው ስራው ግን ምንድን ነው? የምርጫ ታዛቢነት ስራ ነበረ። ኢትዮጵያ ውስጥ እንደሚታወ የሚታወቀው ከዚህ በፊት በብዛት የምርጫ ታዛቢዎች ከውጭ ሀገር እየመጡ ነበረ ፈረንጆች የምርጫ መታዘብ ስራ የሚሰሩት እና፣ በዚህ ምርጫ ወቅት ግን ኢትዮጵያውያን በራሳችን የሲቪል ማህበረሰብ ድርጅቶች አማካኝነት የምርጫ መታዘብ ስራን ለማከናወን እንችላለን በሚል እምነት የሲቪል ማህበረሰብ ድርጅቶች በአንድ ጥላ ስር ተሰባስበን አንድ አንድ ቅንጅት አቋቁመን በዛ ቅንጅት ኔትወርክ ይባላል። ኔትወርክ ኦፍ ኢትዮጵያ ሲቪል ሶሳይቲ ኦርጋናይዜሽን ሲባል ነበረ። በዛ አማካኝነት የምር ምርጫ መታዘብ ስራ ለማካሄድ ትልቅ ጥረት አድርገናል። ገለልተኛ የሆኑ የሲቪል ሶሳይቲ ማህበረሰብ ታዛቢዎችን በመመልመል በምርጫ መታዘብ ስራ በማሰልጠን በምርጫ መታዘብ ስራ እንዲሰማሩ ለማድረግ ጥረት ተደርጎ ነበረ። ረጅም መንገድ አለው እሱ። በመጀመሪያ ላይ የምርጫ ቦርድ የምርጫ ታዛቢነት ሰርተፊኬት ያልፈቀደልን ስለነበረ ያንን ለማግኘት የቻልነው ከፍርድ ቤት ክርክር በኋላ ነበረ ከጠቅላይ ፍርድ ቤት ድረስ ብዙ ክርክር ስናደርግ ቆይተን ጠቅላይ ፍርድ ቤት በመጨረሻ ስለወሰነልን በዚህ የመሳተፍ መብታችንን በመጨረሻው ሰዓት ላይ ነበረ፣ ከምርጫ ቦርድ ፈቃድ ማግኘት ችለን የነበረው። ነገር ግን በዛች በቀረችው ሰዓት ውስጥም ቢሆን የተወሰኑ የሲቪል ማህበረሰብ ታዛቢዎችን ወደ ምርጫ ጣቢያዎች ለማሰማራት እና ጥሩ የሆነ የምርጫ መታዘብ ስራ እንዲሰሩ ለማድረግ የቻልን ይመስለኛል። ለዚህም ደግሞ አንዱ ማስረጃ እንደሚመስለኝ የእኛ የሲቪል ማህበረሰብ ታዛቢዎች በተሰማሩባቸው ቦታዎች ላይ በሙሉ ማለት እችላለሁኝ፣ በሙሉ የእኛ ታዛቢዎች በተሰማሩበት ቦታ ላይ በሙሉ ገዢው ፓርቲ እና ተቃዋሚ ፓርቲዎች ውጤቱን ሙሉ በሙሉ ተቀብለውት ነበረ። ስለ ውጤቱ ጸብ አልተፈጠረም ነበረ የእኛ ታዛቢዎች በነበሩበት ቦታ ላይ ምክንያቱም የምርጫ መታዘቡ ስራ በጣም በጥሩ ሁኔታ ነበር የተሰራው ና ጠቃሚ ስራ ነበረ ብለን እናምናለን። የመጨረሻው ስራ ከምርጫ በኋላ የተሰማራንበት ስራ ነበረ። ይህ ደግሞ የሚመለከተው እንደሚታወሰው ከምርጫው በኋላ በገዥው ፓርቲና በተቃዋሚ ፓርቲዎች መካከል የምርጫውን አካሄድ በሚመለከት አለመግባባት ተፈጥሮ ስለነበረ የአለመግባባት ጸቡ እየተባባሰ ሄዶ አሳሳቢ ደረጃ ላይ ደርሶ ስለነበረ በሲቪል ማህበረሰብ ድርጅቶች ውስጥ የነበርን አባሎች ይህ ያለመግባባት በሰላማዊ መንገድ እንዲፈታ ብዙ ጥረት ስናደርግ ነበረ። ሁለቱን ተፎካካሪ ወገኖች ሊያስማማ የሚችል የሰላም ስምምነት በማዘጋጀት እና በዛ እንዲስማሙ ለማድረግ ለማስማማት ምክንያት የሆኑትን ነገሮችም ለይቶ በማውጣት ለምሳሌ እንደሚታወሰው ተቃዋሚዎች የምርጫውን ውጤት ባለመቀበል የተነሳ ወደ ፓርላማ እንገባም ብለው ገልጸው ስለነበረ፣ ይህንን ትክክል አለመሆኑን በመምከር እና ተቃዋሚዎች ወደ ፓርላማ ገብተው በሂደቱ እንዲቀጥሉ በማበረታታት በመደገፍ የሰላም ስምምነት በማርቀቅ በወቅቱ አንዳንድ ላለመግባባት ምክንያት የነበሩ በመጨረሻው ሰዓት ላይ ወጡ ህጎች ሊሻሻሉ የሚችሉበትን መንገድ በመጠቆም ስለ ሚዲያ አጠቃቀም የስምምነት ሀሳብ በማቅረብ በጣም በርካታ ነገሮች ናቸው። በእውነት ዝርዝሩ ለመግባት ትዝታ ግን፣ በአጭሩ ሲጠቃለል ከምርጫው በኋላ ተፈጥሮ የነበረው አለመግባባትና የፖለቲካ ውጥረት በሰላማዊ መንገድ እንዲፈታ ብዙ ውጥረት ስናደርግ ነበረና ይህ ደግሞ ሌላው ተሳትፈንበት የነበረው ስራ ነው እና በእነዚህ ሁሉ አይነት ስራዎች ሲቪል ማህበረሰብ ድርጅቶች ብዙ አስተዋጽኦ ሊያደርጉ እንደሚችል እንደ ምሳሌ ሊጠቀስ የሚችል ይመስለኛል። ይገኛል። በ1997ቱ የኢትዮጵያ ሲቪል ምርጫ የኢትዮጵያ ሲቪል ማኅበራት ዋና አቀናባሪ የነበሩት መንግሥታዊ ያልሆነው የብሪታንያው አክሽን ኤድ ዋና የፖሊሲ አማካሪ አቶ ዳንኤል በቀለ ዛሬ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። አቶ ዳንኤልን ለጊዜያቸው እናመሰግናለን። የሲቪል ማህበረሰብ ድርጅቶች ከመንግስት ወይም ከተቃዋሚ የፖለቲካ ድርጅቶች ተጽዕኖ ነፃ ሆነው ዜጎች በሙያ ወይም በማህበራዊ ጉዳዮች የሚደራጁባቸው መንግስታዊ ያልሆኑ ድርጅቶች መሆናቸው ይታወቃል። አድማጮች፣ አሁን የፕሮግራም ማስታወሻ የነገው የኢትዮጵያ ብሔራዊ ምርጫ ሲካሄድ የአሜሪካ ድምፅ ራዲዮ የምርጫውን ሂደት በቀጥታ የሚያስተላልፍባቸው ልዩ ልዩ ስርጭቶችና ተጨማሪ ሞገዶችን አዘጋጅተዋል። በዚህም መሰረት በአማርኛ በኦሮምኛና በትግርኛ ከሰዓት በኋላ ከ10 ተኩል እስከ 12 ሰዓት በ16፣ 19ና 25 ሜትር ባንዶች የቀጥታ ስርጭቶች ይኖሩናል። የአማርኛው ከ10 ሰዓት ተኩል እስከ 11 ሰዓት ኦሮምኛ ከ11 ሰዓት እስከ 11 ከ30፣ ትግርኛ ከ11 ከ30 እስከ 12 ሰዓት ነው። የአማርኛው ከ10 ተኩል እስከ 11 ሰዓት መሆኑን አስታውሱ። ይሄ እንግዲህ ከመደበኛው የምሽቱ ሰዓት ስርጭታችን በተጨማሪ ነው። በአማርኛ መደበኛው የእሁድ ስርጭታችን የምሽቱን የዜና ምርጫ ዘገባዎችና ትንታኔዎች በመደበኛዎቹ 1922ና 25 ሜትር ባንዶች ነው የሚያስተላልፈው። በነገ እለት ቀጠሯችሁ ከአሜሪካ ድምፅ ራዲዮ ጋር ይሆነ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ ከባልደረባዊ አዲሱ አበበ ጋር አሏ ከበደ፣ አቀናባሪ የንጉሡ ታምሬና ከስርጭት መሐንዲሱ ጋር በመሆን ነው። ዋና አዘጋጇ ትዝታ በላቸውና የተቀሩም ባልደረቦቻችን በመስክም ሆነ በዚህ አስተናግደዋል። እናመሰግናለን። ነገ ቅዳሜ ከምሽሱ ሶስት ሰዓት ላይ በመደበኛው